Yamiri Kadens Radio Tabiano. በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ህዳር 15 2007 ዓ ም ዝግጅታችን ጀምሯል። ጤና ይስጥልኝ፣ እንደምናመሻችሁ። ጤና ይስጥልን፣ እንደምናመሻችሁ። የተከበራችሁ አድማጮች የምሽቱ አስተናጋጆቻችሁ ሶሎሞን አባትና ቆንጂት ታዬ ነን። መልእክት እንዲሆን ነው። ለመንግስትም ለህዝብም አንድነታችን እናጠናክር። እኔ ተበድዬ ስመጣ ወንድሜ ደግሞ ያዛ ያለው አካል ወንድሜን ነው የጎዳው። ምንድን ነው ብሎ ቶሎ ብሎ ሲያቅፈኝና መፍትሄ ስፈልግ ነው እዛ ሂድ እዛ ሂድ። ሰሞኑን በወሮ በሎች ከተደፈረች በኋላ የሞተችው የሃና ላላንጎ አባት ናቸው የሰማችኋቸው። በአብይ ርዕስ ዘገባ አለን። ለምሽቱ ካሉን ዜናዎች መካከል የዩናይትድ ስቴትስ የመከላከያ ሚኒስትር ሆነው ሲያገለግሉ የቆዩት ቼክ ሄግል በፈቃዳቸው ከስራቸው ተሰናበቱ የሚለው አንዱ ነው። በቡርኪና ፋሶ ወታደሮቹ ቁልፍ የስልጣን ቦታዎችን እንደተቆናጠጡ ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በዳርፉር የተባበሩት መንግስታትና የአፍሪካ ህብረት ጥምር የሰላም ጥበቃ ተልእኮ ዩናሚድ ይባላል፣ በምህጻር ከተመደበበት አካባቢ ለቆ ለመውጣት ዝግጅት እንዲጀምር በሱዳን መንግስት የተነገረው መሆኑን አረጋገጠ። የአፍሪካ የእንግሊዝኛው አገልግሎት ባልደረባ ጄምስ ባቲ የሱዳን መንግስት ባለስልጣን አነጋግሮ ያጠናቀረው አጭር ዘገባ አለ። ሰሎሞን ክፍል ያቀርበዋል። በዳርፉር የተባበሩት መንግስታትና የአፍሪካ ህብረት ተልእኮ እንኳንስ የህዝቡን የራሱንም ደህንነት መጠበቅ አለመቻሉ በመንግሥቱና በሰራዊቱ ላይ ተጨማሪ ኃላፊነት አስከትሏል ብለዋል የሱዳን የማስታወቂያ ሚኒስትር አህመድ ቢላል። በሱዳን መንግሥትና በተልእኮ መካከል ውጥረቱ የተባባሰው ከሁለት ሳምንታት በፊት የሱዳን ወታደሮች ሁለት መቶ በሚሆኑ የታቢት መንደር ሴት ነዋሪዎች ላይ አስገዳጅ ወሲብ ፈጽመዋል የሚል ክስ ከቀረበ በኋላ ነው። ታቢት መንደር ከሰሜን ዳርፉር ዋና ከተማ ከኤልፋሸር ደቡብ ምዕራብ 45 ኪሎ ሜትር ርቀት ላይ ትገኛለች። የሱዳኑ የማስታወቂያ ሚኒስትር አህመድ ቢላል በወታደሮቹ ላይ ስለቀረበው ክስ ሲናገሩ የተባበሩት መንግስታት ተልእኮ ራሱ ጉዳዩን መርምሮ ሐሰት መሆኑን ደርሶበታል ብለዋል። ምንም የሆነ ነገር የለም። ስለ ጅምላ አስገዳጅ ወሲብ መፈጸም ክሱን ያቀረበው አንድ የአካባቢው ራዲዮ ብቻ ነው። መርማሪዎች ያገኙት ግን አንዳችም የለም። ዩናሚድ ማለትም በዳርፉር የተባበሩት መንግስታትና የአፍሪካ ሕብረት የሰላም ጥበቃ ተልእኮ በሀገሪቱ የውስጥ ጉዳይ ጣልቃ እንዳይገባ ወይም አካባቢውን ለቆ እንዲሄድ ተነግሮታል ሲሉም የሱዳኑ የማስታወቂያ ሚኒስትር አህመድ ቢላል አረጋግጠዋል። በቦርኪና ፋሶ አዲስ በተቋቋመው ካቢኔ የጦር ኃይሉ ዋና ዋና የስልጣን ቦታዎችን እንደያዘ መቆየቱ ተዘግበዋል። ሌተና ኮሎኔል ኢሳክ ዚዳ የጠቅላይ ሚኒስትርነቱን ቦታ እንደያዙ ይቆያሉ። በላዩ ላይም የመከላከያ ሚኒስትርነቱን ደርበው ይሰራሉ ተብሏል። ሌሎች አራት የሚኒስቴር ቦታዎች የአገር ውስጥ ጉዳይና የአገር ግዛት የስፖርት፣ የአካባቢ ጥበቃና የማዕድን ሚኒስትርነቱን የተሾሙት የጦር ሰራዊቱ አባላት እንደሆኑ ተነግሯል። የጊዜያዊው ሲቪላዊ መንግስት ፕሬዚደንት ሚሸል ካፋንዶ የውጭ ጉዳይ ሚኒስትርነቱን ደርበው ይሰራሉ። የቀድሞ የቦርኪና ፋሶ ፕሬዚደንት ብሌስ ኮምፓወሬ ለ27 ዓመታት የያዙትን ስልጣን ለማራዘም እንዲያስችላቸው ህገ መንግስቱን ሊያስተካክሉ ባደረጉት ሙከራ ምክንያት በተቀሰቀሰባቸው ህዝባዊ አመፅ ተገፍተው ከስልጣን መውረዳቸው ይታወሳል። ከዚያ በማስከተል በትረ ስልጣኑን የጨበጠው የጦር ሰራዊቱን የመሩት ኮሎኔል ዚዳ በአፍሪካ ህብረት ማስጠንቀቂያ ተገፍተው በሲቪል ለሚመራ አስተዳደር ማስረከባቸው ይታወሳል። በቅርቡ በተደረሰው የሽግግር ቻርተር መሰረት ኮሎኔል ዚዳ የሚሆኑ ሚስተር ካፋንዶ በሚቀጥለው አመት ይካሄዳል በተባለው ፕሬዝደንታዊ ምርጫ ለመወዳደር አይችሉም። ኢራንና ስድስቱ ሀያላን መንግስታት የሚያካሂዱት የኒኩሌር መርሃ ግብሯ ጉዳይ ድርድር በአውሮፓውያኑ የዘመን አቆጣጠር እስከፊታችን ሐምሌ አንድ መራዘሙን የኢራንና ምዕራባዊ ዲፕሎማቶች አስታወቁ። ዲፕሎማቶችን ያስታወቁት የሀገሪቱ የኒኩሌር መርሃ ግብር ለሰላማዊ ጥቅም የሚውል መሆኑን የሚያረጋግጥ አጠቃላይ ስምምነት ላይ ለመድረስ ባወጡት የጊዜ ገደብ ባበቃበት በዛሬው እለት ቪየና ውስጥ በሰጡት ቃል ነው። ዲፕሎማቶቹ ሲናገሩት ከፊታችን መጋቢት አንድ ባለው ጊዜ ውስጥ እስካሁን የተመዘገቡ እርምጃዎችን በመገምገምና ገና መፍትሄ ያላገኙትን ነጥቦች እየለዩ በመወያየት የስምምነቱን መዋቅሮች እንደሚያሰናዱ ገልጸዋል። ከዚያ ከሚቀጥሉት ሶስት ወራት በኋላ ደግሞ የመጨረሻው ውል ላይ እንደርሳለን ብለዋል። ድርድሮቹ ይህ የአውሮፓውያን ዓመት ከመጠናቀቁ አስቀድሞ እንደሚቀጥሉ የሚጠበቅ ሲሆን የትናንቱ የትና መቼ እንደሚሆን ግን አይታወቅም። የመጀመሪያው ስድስት ወር ቀነ ገደብ ባለፈው ሐምሌ ካበቃ ወዲህ ንግግሩ ለሁለተኛ ጊዜ መራዘሙ ነው። በድርድሩ የተወሰነ እርምጃ ተመዝግቧል ያሉት ዲፕሎማቶቹ፣ ሆኖም በዋና ዋና ጉዳዮች ላይ አሁንም ልዩነቶች ያሉ መሆኑን አመልክተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ለሁለት ዓመታት ያህል የዩናይትድ ስቴትስ የመከላከያ ሚኒስትር ሆነው ያገለገሉት ቸክ ሄግል በፈቃዳቸው ከስልጣን መሰናበታቸው ተዘግቧል። ፕሬዚደንት ባራክ ኦባማ ዛሬ ሰኞ በዋይት ሀውስ ከሚኒስትር ሄግል እና ከምክትል ፕሬዚደንታቸው ጆ ባይደን ጋር ሆነው ባሰሙት ንግግር የመከላከያ ሚኒስትሩ አገልግሎታቸውን ለማብቃት እንደሚፈልጉ ባለፈው ወር ያስታወቋቸው መሆኑን ገልጸዋል። ሚስተር ኦባማ ስለ ሚስተር ሄግል ሲናገሩ አስተዳደራቸው የኢቦላ በሽታና የእስላማዊ መንግስትን ፈተና አስመልክቶ በሰጠው ምላሽ ብርቱ ድጋፍ የሰጡ ሲሉ አውስተውላቸዋል። አስከትለውም ሄግል እንደማናቸውም የመከላከያ ሚኒስትር ሳይሆኑ ለበርካታ አስርት ለዩናይትድ ስቴትስ ብሔራዊ ፀጥታና ለመለዮ ለባሾቿ ራሳቸውን ሰጥተው ያገለገሉ ሲሉ አሞግሰዋቸዋል። ሚስተር ሄግል በፕሬዝደንቱ ካቢኔ ብቸኛው ሪፑብሊካን ናቸው። በመከላከያ ሚኒስትርነት ማገልገሌ የሕይወቴ ታላቁ ክብሬ ነው ሲሉ የተናገሩት ሄግል ተተኪያቸው እስከሚሰየሙ ድረስ በስራቸው ላይ እንደሚቆዩም ተናግረዋል። የሩሲያ የገንዘብ ሚኒስትር ሀገራቸው ምዕራባውያን በጣሉባት ማዕቀብና በነዳጅ ዋጋዎች መውደቅ ምክንያት በአመት ከአንድ መቶ ቢሊዮን ዶላር በላይ ኪሳራ እየደረሰባት ነው ሲሉ ተናገሩ። አንተን ሲሏነብ ዛሬ ሞስኮ ውስጥ በተካሄደ የምጣኔ ሀብት ጉባኤ ላይ ባደረጉት ንግግር ሩሲያ በምዕራብ ሀገሮች በተጣለባት ማዕቀብ ምክንያት ወደ አርባ ቢሊዮን ዶላር የሚጠጋ ገቢ እያጣች ነው ብለዋል። ሩሲያ በዩክሬን ግጭት ውስጥ የምትጫወተው ሚናዋ ምክንያት ባሉት ዩናይትድ ስቴትስና የአውሮፓ ህብረት በርካታ ማዕቀቦችን ጥለውባታል። ሩሲያ ግን የእርሷ ወገንተኞች የሆኑ አማጽያን በምስራቅ ዩክሬን በሚያደርጉት ውጊያ ውስጥ እጄ የለበትም ስትል ታስተባብላለች። አፍጋኒስታን ውስጥ አንድ አጥፍቶ ጠፊ በሀገሪቱ ምስራቃዊ ክፍለ ግዛት በእጅ ኳስ ግጥሚያ ላይ ቦምባ ፈንድቶ ቢያንስ ሀምሳ ሰዎች ገደለ። ፓክቲካ በምትባል ክፍለ ሀገር ያህያ ሄል ባል ከተማ ውስጥ የተካሄደው ግጥሚያ በርካታ ተመልካቾች የተሰባሰቡበት እንደነበረ ተዘግበዋል። ቢያንስ ሰማንያ ሰዎች ቆስለው ዋና ከተማዋ ካቡል በሚገኙ የተለያዩ ሐኪም ቤቶች እየታከሙ መሆናቸው ተዘግበዋል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። በመጨረሻም በዩናይትድ ስቴትስ ሚዙሪ ግዛት አንድ ጥቁር ወጣትን ተኩሶ የገደለው ነጭ ፖሊስ ላይ ክስ ሲመስረት ወይም በነጻ ይለቀቅ የሚለውን ከህዝብ የተውጣጣ የብይን ኮሚቴ ወይም ግራንድ ጁሪ ለመወሰን ውይይት ዛሬ ይቀጥላል። አርብ ዕለት የኮሚቴው አባላት ውሳኔ ላይ ለመድረስ አልቻሉም። ውሳኔው ዛሬ ወይንስ አሜሪካውያን የምስጋና በዓልን እስከሚያከብሩበት ሐሙስ ይቆይ እንደሆነ ብዙዎችን እያነጋገረ ነው። የፖሊስ ባልደረባው ዳርን ዊልሰን የአስራ ስምንት ዓመቱ ማይክል ብራውን ጋር ግብ ግብ ከፈጠረ በኋላ በጥይት ተኩሶ ገድሎታል። ግድያው የተፈጸመባት ፈርገሰን ከተማ የተቃውሞ ሰልፎች ሲስተናገዱባት ነው የሰነበተችው። የዊልሰን ደጋፊዎች የፖሊስ ባልደረባው የተኮሰው ራሱን ለመከላከል ነው ሲሉ፣ የብራውን ጠበቆችና ቤተሰቦች ወጣቱ ማይክል ብራውን እጁን ሊሰጥ ሲል ነው በጥይት የተገደለው በማለት ይከራከራሉ። ግራንድ ጁሪው ወይም የብይን ወይም የፍትህ ኮሚቴው የሚሰጠው ውሳኔ የፖሊስ ባልደረባው ዊልሰን በመጀመሪያ ደረጃ ግድያ፣ በሁለተኛ ደረጃ ግድያ፣ ሳያስብ ነፍስ ነፍስ በማጥፋት ወይንም አስቦበት ነፍስ በማጥፋት ወንጀሎች ይከሰስ የሚለውን ይወስናሉ። ውሳኔውን ተከትሎ ሊፈጠሩ የሚችሉ ተቃውሞዎችን በመስጋት የሚዙሪ አገረገዢ ገዢ ጄኒክሰን የአስቸኳይ ጊዜ አዋጅ አስተላልፈው ብሔራዊ መከላከያ ሰራዊቱን ጠርተዋል። የዜናው ጊዜ አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900 በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የሰኞ ህዳር 15 ምሽት ፕሮግራማችን ነው። ሮ ስለ ቪኦኤ ሚና አንድ ሁለት ቃላትን ልበል። ጊኒ ውስጥ የኢቦላ ወረርሽኝ መከሰቱ ከታወቀበት ካለፈው መጋቢት አጋማሽ ጀምሮ ባለፈው ጊዜ ቪኦኤ እየዘገበ ይገኛል። እናም አስፈላጊ ሆኖ እስከተገኘ ድረስ ሌሎች ዋና ዋና የሚባሉ መገናኛ ብዙሃን ወደ ሌሎች ታሪኮች ትኩረታቸውን ቢያዞሩ እንኳ እኛ መዘገባችንን እንቀጥላለን። የአሜሪካ ድምፅ ሬዲዮ ጣቢያ ዲሬክተር ዴቪድ ኤንሶርን ድምፅ ነበር የሰማ ነው። ባለፈው ሳምንት በቪኦኤ በተዘጋጀ በኢቦላ ላይ ያተኮረ የቀጥታ ውይይት ላይ ከተናገሩት የተቀነጨበ ነው። ዘገባ ይኖረናል። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። የምሽቱን አብይ ርዕስ እናስቀድም። በቅርቡ በወጣት ሀና ላላንጎ ላይ የተፈጠረው አሰቃቂ የቡድን መድፈር ወንጀል መላውን የኢትዮጵያ ሕዝብ በእጅጉ ያሳዘነና ያስደነገጠ እንደሆነ የሴቶችና የሕፃናት ደህንነትንም ከፍተኛ ስጋት ላይ እንደጣለ ተገልጿል። በሴቶች ላይ የሚፈጸሙ ጥቃቶችን ለመከላከል የሚተጋ ልዩ ግብረ ኃይል በጠቅላይ ሚኒስትሩ ጽሕፈት ቤት ስር እንዲደራጅም ተጠይቋል። መለስካቸው አማሃ ዛሬ አዲስ አበባ ውስጥ በርዕሱ ዙሪያ የተካሄደ ስብሰባ ተከታትሎ ተከታዩን ዘግቧል። ዛሬ ከቀትር በኋላ በራስ ሆቴል አዳራሽ በኢትዮጵያ ሴቶች ማኅበራት ቅንጅት አስተባባሪነት በተካሄደ ስብሰባ ላይ ከሳምንታት በፊት በቡድን አስገድዶ መደፈር ከደረሰባት በኋላ ሕይወቷ ያለፈው ታዳጊ ወጣቷ ሃና ላላንጎ በተለያየ መንገድ ታስባለች። በተለይም የወጣቷ በአሰቃቂ መልኩ መደፈርና ከዚያም በኋላ የደረሰባት ስቃይ ያለው አንድምታ እጅግ ሰፊና መሠረታዊ እንደሆነ የኢትዮጵያ ሴቶች ማኅበራት ቅንጅትና ይህንን ስብሰባ በመተባበር ያዘጋጁት የተለያዩ አካላት ተወካዮች እንዲሁም ጉዳዩ ይመለከተናል ያሉ ግለሰብ ወገኖችም ገልጸዋል። በተለይም ስብሰባውን ያዘጋጁት አካላት ለጠቅላይ ሚኒስትር ኃይለማርያም ደሳለኝ በጻፉት የአቤቱታ ደብዳቤ እንደገለጹት በኢትዮጵያ ከቅርብ ዓመታት ወዲህ የሴቶችን ደህንነትና የእኩል ተጠቃሚነት መብት የሚያረጋግጡ ሕጎች የወጡ ቢሆኑም በሴቶች ላይ የሚፈጸሙ ጥቃቶች ግን በየጊዜው እየተባባሱ መጥተዋል። በተለይም በታዳጊ ወጣቷ ሃና ላላንጎ ላይ በቅርቡ የተፈጸመው ድርጊት ኢትዮጵያውያንን ሁሉ እንዳስደነገጠና እንዳሳዘነም የአቤቱታ ደብዳቤውን በንባብ ያሰሙት የኢትዮጵያ ሴቶች ማህበራት ቅንጅት ዲሬክተር ወይዘሮ ሳባ ገብረመድን እንዲህ አቅርበውታል። ድርጊቱ መላ ኢትዮጵያ ሕዝብ እጅግ ያሳዘነና ያስደነገጠ ከመሆኑ በላይ ሴቶችና ህጻናት በሰላም ወጥተው የመመለስ ነጻነታቸውን ያሳጣ፣ ለቤተሰብና ለልጆችም ፍርሃትን ያሳደረ ተግባር ነው። መንግስትም ለማሳካት እየሰራ ያለበትን የሴቶችን የኩል ተሳትፎ እና ተጠቃሚነት ዓላማን ከዳር እንዳያደርስ የሚያሰናክል ድርጊት ነው። ሴቶች የሚውሉበት አካባቢ በገጠርም ሆን በከተማ ካስገድዶ መድፈር፣ ከግድያ፣ ከድብደባ፣ በጥይት ከመደብደብ፣ በአሲድ እና በሳት ከመቃጠል፣ እንዲሁም ሌሎች የጥቃት ተግባራት ነጻ እስካልሆነ ድረስ የምንታገልለት የሴቶች እኩልነትና አጠቃላይ የሀገሪቷ ልማት እቅድ ሊሳካ አይችልም። የአቤቱታ ደብዳቤው ለጠቅላይ ሚኒስትር ኃይለማርያም ደሳለኝ በሴቶች ላይ የተፈጸመ የሚገኘውን የተለያየ ጥቃት ለማቆምና የህብረተሰቡን አመለካከትም በዚህ ረገድ ለመለወጥና ለማነጽ መወሰድ አለባቸው ያላቸውን እርምጃዎችም ዘርዝረዋል። ከእነዚህም መካከል ለሴቶች ጥበቃ የሚደረግበትና ቀጣይ ሥራ የሚከናወንባቸውን አካላት እንዲቋቋሙ የሚጠይቁ ናቸው። ወይዘሮ ሳባ ገብረ መድህን ሴቶች በተለይም ታዳጊ ሴቶች ነፃነቱና ደህንነቱ በተጠበቀ አካባቢ መኖር መብታቸው እንዲጠበቅ መንግስት ትኩረት ሰጥቶ አስፈላጊ ሁሉ እንዲያደርግና በየአካባቢው ጥበቃ እንዲያጠናክር፣ ሴቶች ላይ የሚፈጸሙ ጥቃቶች እንዲወገዱ የሚተጋ የእርስዎ ጽህፈት ቤት በበላይነት የሚያስተባብረውና የሚመለከታቸው መንግስታዊና መንግስት ያልሆኑ እንዲሁም ከተቋቋሚ ዜጎችና የህብረተሰብ መሪዎች የተውጣጣ ግብረ ሀይል እንዲቋቋም በአሰቃቂው አስገድዶ መደፈር ሕይወቱ ያለፈው የሀና ላላንጎ ወላጅ አባት አቶ ላላንጎ በስብሰባው ተገኝተው ባደረጉት ንግግር ህዝቡ በልጃቸው ላይ የተፈጸመውን ድርጊት በማውገዝና ከጎናቸው በመቆም እንዲሁም በማጽናናት ላደረገላቸው ሁሉ ያላቸውን ጥልቅ መስጋን አቅርበዋል። በእርሳቸው አባባል የሀና ወላጅ አባት እርሳቸው ቢሆኑም ሀና የመላው ኢትዮጵያዊ ልጅ እንደሆነች ተገንዝቤ ያለሁ ብለዋል። ይሁንና እና እንዲህ ያሉ አሳፋሪና አሳዛኝ ድርጊቶችን ህዝቡ በአንድነት ሊከላከላቸው እንደሚገባ አስገንዝበዋል። በተለይም ሀና ወንጀል የፈጸሙባት ሰዎች ይዘዋት የገቡበት ግቢ አያሌ ሰው የሚኖርበት ግቢ ነበረ ሲሉ ትዝብታቸውን ለታዳሚው ተናግረዋል። አንድ ነገር ጠቅሽ ያልፋለሁ። አና የነገረችኝን እያሳከምኩ ከኋላ ቀን ስትቆይ የተናገረችውን መልእክት አስተላልፋለሁ። አፍነው ከወሰዷት በኋላ ሲያስገቡ ግቢው ሰፊ ነው። ምርመራ አባሎች ይዤ በእነሱ አማካኝነት ደብተሯና ዩኒፎርሟን እንኳን ቢያገኝ ብዬ የልጄ ቁርጥ ለማግኘት እና ማስረጃ ለማግኘት ብዬ ነበር የሄድኩት። ሲሄድ ግቢው ሰፊ ነው፣ ብዙ ህዝብ ያለበት ነው። አናን እያዩ ነው እነዚህ ሰዎች፣ ሀናን ማስጣል ይችሉ ነበር። ጉዳዩን ወደ ፖሊስ ጣቢያ ወስደውት ያጋጠማቸውም ያላስደሰታቸው እንደነበረ አቶ ለላንጎ አልሸሸጉም። ወደ ፖሊስ ጣቢያ ሁለቱም ፖሊስ ጣቢያ ለማስመዝገብ ሙከራ አድርጌያለሁ። በወቅቱ ፖሊሶች የሰጠኝ ሙከራ ምንድን ነው? አንዳንድ ቦታ ተቸግረን ስንደርስ ወገን ደግሞ ምንድነው ችግሪ ተብሎ ሲቀበል ነው ደስ ምለው። ይሄ እንትና ጋ ሂድ እንትና ጋ ሂድ ይሄ ለምን ይሆናል? መልእክት እንዲሆን ነው ለመንግስትም ለህዝብም አንድነታችን እናጠናከር? እኔ ተበድዬ ስመጣ ወንድሜ ደግሞ ያ እዛ ያለው አካል ወንድሜን የጎዳው ምንድን ነው ብሎ ቶሎ ብሎ ሲያቅፈኝና መፍትሄ ስፈልግን እዛ ሂድ እዛ ሂድ የላላ መሆኑን ሊገልጽላቸው ወፈልጌ ነው። በሆስፒታሎችም የደረሰባቸውን እንግልት የታዳጊ ወጣታና አባት አቶ ወላላንጎ በሰፊው ገልጸዋል። አያሌ የስብሰባው ተሳታፊዎች ስሜታቸውንም ሐሳባቸውንም በሰፊው ገልጸዋል። በሌላ ሰፋ ያለ ዝግጅት ልናቀርበው እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መጽሔት ነው ከአሜሪካ ድምፅ እያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የአክሰስ ሪል ስቴት ቤት ገዢዎች በአንድ ዓመት ውስጥ ቤታቸውን ወይም ገንዘባቸውን የሚያገኙበትን እቅድ ማውጣቱን የኢትዮጵያ መንግስት ያቋቋመው ኮሚቴ አስታውቋል። ከ2005 ዓ ም ጀምሮ ቤታቸውን መረከብ የነበረባቸውና ይህ ባለመሆኑ ቅሬታ ሲያቀርቡ የነበሩ ወደ 2000 የሚጠጉ ገዢዎች ጥያቄ በዚህ እቅድ ምላሽ እንደሚያገኝ ተስፋ ተደርጓል። ይህንኑ አክሰስ በተባለ ቤቶች ሻጭ ድርጅት የተከሰተውን ሁኔታ መነሻ በማድረግ መንግስት በአጠቃላይ በዘርፉ ያለውን ችግር ለመፍታት እንደሚሰራ የንግድ ሚኒስቴር አማካሪና መንግስት ያቋቋመው የቴክኒክ ኮሚቴ ሰብሳቢ የሆኑት አቶ ኑረዲን ሙሐመድ አስረድተዋል። እስክንድር ፍሬው ዝርዝሩን ተከታትሏል። ባለጉዳዮቹ ከ2003 ዓ ም ጀምሮ ከአክሰስ ሪል ስቴት ጋር ውል የገቡና የተለያየ መጠን ያለው ገንዘብ የከፈሉ ቤት ፈላጊ ደንበኞች ናቸው። እንደየውላቸው ዝርዝርና ቅደም ተከተል ከ2005 ዓ ም ጀምሮ ቤታቸውን መረከብ ቢኖርባቸውም ድርጅቱ ያንን አላደረገም፣ አንድ ቤት እንኳን አላስረከበም ይላሉ ቅሬታ አቅራቢዎቹ። የአክሰስ ሪል ስቴት የቦርድ ሰብሳቢ አቶ ኤርሚያስ አመልጋ ከሀገር መውጣታቸው ደግሞ ሁኔታውን እንዳወሳሰበው ይገልጻሉ። ኮሚቴ አቋቁመው መፍትሄ ፍለጋ ሲንቀሳቀሱ የቆዩትን በዚህ ምክንያት ነው። መንግስት በበኩሉ ከፍተኛ ባለስልጣናት ያሉበት ኮሚቴ በጠቅላይ ሚኒስትሩ ትዕዛዝ አቋቁሞ የተለያዩ አማራጮችን ሲያይና የመፍትሄ አቅጣጫዎችን ሲያጠና ቆይቷል። ባለፈው ቅዳሜ ደግሞ ቤት ገዢዎቹን በመሰብሰብ የተደረሰበትን ድምዳሜ ይፋ አድርጓል። በንግድ ሚኒስቴር አማካሪና መንግስት ያቋቋመው የቴክኒክ ኮሚቴ ሰብሳቢ አቶ ኑረዲን መሀመድ በአክሰስ ሪል ስቴት ስር ያሉ ሀብቶች አሁን ባለው ዋጋ ሲሰሉ ለተመዘገቡት ደንበኞች ቤት ለመስራት ወይም ገንዘባቸውን ለመመለስ በቂ መሆናቸውን አስረድተዋል። እናም መንግስት በአንድ ዓመት ውስጥ የእነዚህ ደንበኞች ቤት ግንባታ እንዲጀመር ወይም ገንዘባቸው ከነወለዱ እንዲመለስ የሚያስችል እቅድ ማውጣቱን ተናግረዋል። እንዴት ይመለሳል? የሚመለሰውማ በአክሲዮን ማህበሩ ጋራ ቤት ለመግዛት በተዋዋልበት ህግና ህግ መሰረት በህጉ መሰረት ብርድ ለሚፈልጉ ከእንደወን ገብ ይሰጣቸዋል። ህጉም የሚለው ይሄ ነው። ቤት ለሚፈልጉ ቀጣይ ውሎችን አስተካክለን ምክንያቱም ውሎቹ ኤክስፓየር አድርገዋል። ሪ ውል ተዋውሎ እንዴት እንደሚኬድበት የምናየው ነገር ነው። እዚህ ላይ ይ የተካከሉ ጥያቄ እናንሳ። ብር ክባሬት አድርጓል፣ መሬት አፕሪሼት አድርጓል። ይሄ ለአክሰስ ሪስቴት ውስጥ ቤት ለገዙ ሰዎች ፖዘቲቭ ኦፖርቹኒቲ ነው። እኛ እንደ ኮሚቴ ስናየው እዳ እንኳን ቢበዛበት አክሰስ የተወሰኑትን መሬቶች ህግ ፈቅዶለት ቢሸጥ የሌሎቹ ሰዎች ብር መመለስና መስራት ይችላል። መንግስት ያስቀመጠው ግብ በሪል ስቴት ዘርፍ ያሉ ችግሮችን በዘላቂነት መፍታትንም እንደሚያካትት አቶ ኑረዲን ገልጸዋል። መንግስት ይህ ውሳኔ የፖሊሲ ለውጥ እንዲያመጣ የሚያንቀሳቅስበት ይህ ደግሞ ትላልቅ ውሳኔዎች ናቸው። የአክሲዮን ማህበራት አመሰራረት ህግ ክፍተቶች የሚደፈሉበት የሪል ስቴት ሰርቪስ ሴክተር በህግ እና በደንብ እየተመራ ቢሆንም ያሉበት ክፍተቶች የሚፈታበት የሌዝ አዋጁ የመሬት ህጉም በአዋጅ ደረጃ ችግር የሌለባቸው ቢሆንም በአፈጻጸም ደረጃ ግን ባዶ መሬት እስከ መሸጥ እያደረሰ ያለውን ክፍተት የምንዘጋበት፣ ግንዛቤ የምናስጨብጥበት ለኪራይ ሰብሳቢነት በር የከፈቱ እንቅስቃሴዎችን ከአክሰስ ሪስቴት መነሻ በማድረግ ወጥ በሆነ መንገድ እዚህ ዘርፍ ላይ ያለው የኪራይ ሰብሳቢነት የምንመታበት አቅጣጫዎች የረጅም ጊዜ ቅር ተብሎ የተቀመጡ ናቸው። ቅሬታ አቅራቢዎቹ በዚህ የመንግስት ምላሽ መርካታቸውን በጭብጨባ ሲገልጹ ታይተዋል። ከዚህ ቀደም ድርጅቱ በእነርሱ ስም የወሰዳቸው የቤት መስሪያ ቦታዎች እንዲሰጧቸውና ራሳቸው እንዲገነቡ የጠየቁበት ሁኔታ ቢኖርም የመንግስት የመፍትሄ አቅጣጫ በእነርሱ ዘንድ ተቀባይነት ያለው መሆኑን አመልክተዋል። ቅሬታ አቅራቢዎቹ ያቋቋሙት የአክሰስ ሪል ስቴት ቤት ገዢዎች ዐብይ ኮሚቴ ሰብሳቢ አቶ አክሎክ ስዩም ይሄንኑ ነው ለቪዮ ያብራሩት። እኛ ስንነሳ የመጀመሪያ ጥያቄያችን ታርጌቱ ቤት ማግኘት ነው። ቤት ለማግኘት ምን ማድረግ አለብን የሚል ጥያቄ ነው። በነበረን ሂደት አክሰስ ሪስቴት የነበረው የገዛቸው ንብረቶቹ መሬቶቹ ናቸው። ስለዚህ እነዛ ንብረቶች ቢያንስ በቤት ገዥው ገንዘብ የተገዙ ስለሆኑ ልናገኛቸው ይገባል ነበር ጥያቄያችን። መንግስት ግን ከዛ ባለፈ ነገሩን ሰፋ አድርጎ በማየት ለቤት ገዥዎች መሬት መስጠትንና ገንዘባቸው የወጡበትን በመሬት ማቻቻሉ በቂ አይደለም። በአገር አቀፍ ደረጃ እንዲህ አይነት ህገወጥ አሰራሮች መቆም አለባቸው የሚል እምነት ስለያዘ አክሰስ ሪልስቴትን ራሱን አቁሞ ቤት ገዢዎችንም ባለመብት አድርጎ ሁሉም ወገኖች ያማከለ መፍትሄ እንዲኖር ከመፈለግ አኳያ የወሰደውን እርምጃ ተቀብለን ለመሄድ የመንግስት ገዛው ከፍተኛ ስለሆነ አሁን ባለን ሁኔታ ደስተኞች ነን። ቤታችን የሚገነባው መሬቱ ተሰጥቶን ነው የምንገነባው ደግሞ ከድርጅቱ ጋር ሲያስደስ ስለሆነ ይህንን እናስፈጽማለን የሚል እምነት ያለን በአክሰስ ሪል ስቴት ስር ያሉ ቦታዎች የዚህ የመንግስት የመፍትሄ አቅጣጫ መነሻዎች መሆናቸውንም አቶ አክሎግ ያስረዳሉ። አክሰስ ሪል ስቴት በአጋጣሚ የሚሆን ስራውን ሲሰራ በከፍተኛ የመጀመሪያው የሰራው ብዙ ቦታዎችንና ነባር ይዞታዎችን በመግዛት የራሱ ንብረት ማድረግ ነው። በዚህ አጋጣሚ ወደ 38 የሚቆጠሩ በአዲስ አበባ ከተማ ዙሪያ ንብረቶች አሉት የገዛቸው ቦታ ሳዎች አሉት እንዲሁም ከተለያዩ በሊዝ ከወሰዱ አልሚዎች ጋር በአብሮ ማልማት ለመስራት የከፈለባቸው ገንዘብ የከፈለባቸው ኖሼር እየገዛ የገባባቸው ቶች አሉት። እዛ ላይ ነው እንግዲህ ቤት ገዢዎች ቤታቸውን ለመገንባት ወይም ቤታቸው እንዲሰራላቸው ገንዘብ የከፈሉት። እነዚህ ቦታዎች ደግሞ አሁን መንግስት በሚያደርገው ድጋፍና እገዛ በአጠቃላይ በመንግስት ቁጥጥር ስር ሆነው ቤት ገዢዎች ዜጎች የሚጠቀሙበትና በመንግስት የሊዝ አዋጅ መሰረት መሬቱ በአግባቡ በህጋዊ መንገድ የሚተዳደርበትን መንገድ መንግስት እየሰራ ስለሆነ እነዚህ ንብረቶች በትክክለኛው ያወጣባቸው ገንዘብ ስለሆኑ ወደ አክሰስ ሪሊስቴትና ወደ ቤት ገዢዎች ባለቤትነት ታይትል ዲድ እንዲሰጣቸው ማድረግ ከተቻለ አክሰስ ሪሊስቴት ባለሀብት ነው፣ ገንዘብ አለው፣ ቤቱን ሰርቶ ለማስረከብ የሚችልበት ሁኔታዎች መፍጠር ይቻላል የሚል እምነት ስላለ ነው። በጥሬ ገንዘብ አሁንም መናገር የምንፈልገው ነገር በአክሰስ ሪሊስቴት አካውንት ውስጥ ምንም ነገር የለም። ሆኖም አክሰስሪ ስቴት ከተለያዩ ኮንትራክተሮች፣ ከተለያዩ የሊዝ ባለመብቶች እንዲሁም የተለያዩ ከአክሰስሪ ስቴት ጋር ሶስተኛ ወገን ሆነው ግንኙነት ያላቸው ገንዘብ ከአክሰስሪ ስቴት ጋር የተለዋወጡ ድርጅቶች አሉ። የነሱ በአግባቡ የአክሰስሪ ስቴትን ፍላጎት የማሟላትና ያለማሟላት ጉዳዮች በመንግስት ተጣርቶ፣ ያሟሉት በህጋዊ መንገድ መብታቸው እንዲጠበቅላቸው፣ ያላሟሉት ከ የአክሰስ ሪል ስቴት ጋር ግንኙነት ያላቸውና ገንዘብ የወሰዱ ግለሰቦችና ድርጅቶች ደግሞ የአክሰስ ሪል ስቴት ገንዘብን መንግስት በህጋዊ መንገድ ኦዲት አስደርጎ ገንዘቡን ሲያስመልስ አክሰስ ሪል ስቴት ገንዘብ ይኖረዋል። ለቤት ገዢዎች መንቀሳቀሻ የሚሆንና ድርጅቱ የነበረበትን አቋም የሚይዝበትን ሁኔታ መፍጠር ይቻላል በሚል ነው። አክሰስ ሪል ስቴት ሀብት አለው፣ ገንዘብ አለው፣ ንብረት አለው የሚለው እሳቤ እንዲወሰድ የምንፈልገው ለአክሰስ ሪል ስቴት 1.2 ቢሊዮን ብር ከከፈሉ ወደ የተደረጉ ደንበኞች ሀያ ከመቶ በውጭ የሚኖሩ ኢትዮጵያውያን እንደሆኑም የኮሚቴው ስብሳቢ ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ የኬንያ ወታደሮች ከመቶ በላይ የሶማሊያውን አማጺ ቡድን የአልሸባብን ተዋጊዎች መግደላቸውን ኬንያ ብታስታውቅም ቡድኑ ግን አስተባብሏል። ኬንያ እንዳስታወቀችው አልሸባብ ሰሜን ኬንያ ውስጥ በአንድ አውቶቡስ ላይ ባደረሰው ጥቃት 28 ሰዎችን በመግደሉ ነው የኬንያ ወታደሮች በቡድኑ ላይ እርምጃውን የወሰዱት። ከናይሮቢ መሐመድ ዩሱፍ እንደዘገበው የኬንያ መንግስት ህዝቡን ከአማጽያን ጥቃት ባለመታደጉ ህዝቡ ቁጣውን እያሰማ ነው። ዘገባውን አዲሱ አበባ ያቀርበዋል። በኬንያ መንግስት ላይ ጫናው አይሏል። በተለይም አሁን ከአንድ መቶ በላይ የአማጺውን አልሻባብ ቡድን ወታደሮችን ባለፈው ቅዳሜ ገደልኩ ያለበት መግለጫ ላይ ተጨባጭ መረጃ የሚፈልገው ህዝብ ቁጥር ከፍ ብሏል። ሰሜን ምስራቅ ኬንያ ውስጥ ፖሊስና የአይል ምስክሮች እንደተናገሩት ደግሞ ታጣቂዎች ከስልሳ ተሳፋሪዎች መካከል እስላም ያልሆኑ 28 መግደላቸውን መንገደኞችን መርጠው ገድለዋል። ለዚህ ጥቃት አልሻባብ ኃላፊነቱን ወስዷል። ምክንያቱንም ሲገልጥ ሞምባሳ ውስጥ በሚገኝ አንድ መስጊድ ላይ የኬንያ ጸጥታ ኃይሎች ለወሰዱት ጥቃት የአጸፋ እርምጃ ነው ብሎ። ትናንት እሁድ የኬንያው ምክትል ፕሬዚዳንት ዊሊያም ሩቶ በተናገሩት ቃል የኬንያ ወታደሮች አማጺውን ቡድን ኢላማ ያደረገ እርምጃ ደቡብ ሶማሊያ ውስጥ በሚገኘው የቡድኑ ማሰልጠኛ ጣቢያ ላይ ወስደዋል ብለዋል። ትው ሰክሰስፉል ኦፕሬሽንስ ኢን ዘ ሃይድ አውት ኦፍ ዘ ፐርፕትሬተርስ ኦፍ ዘ ማንዴራ ማንዴራ ላይ በተፈጸመው ወንጀል ሁለት ስኬታማ ኦፕሬሽኖች ተካሂደዋል። በዚህ በቀል እርምጃችን ከአንድ መቶ በላይ ተገድለዋል። በተጨማሪም ወንጀሎቹ ከተፈጸሙበት አካባቢ አራት የቴክኒክና አንድ ካምፕ ወድሟል። አልሻባብ ይፋ ባደረገው መግለጫ ከአንድ ወታደር ሌላ እንዳልተገደለበትና የኬንያ መንግሥት የሚሰጠው መረጃም መሠረተ ቢስ እንደሆነ አመልክቷል። የኬንያ ባለሥልጣናት የደህንነት ጥበቃቸውን ድክመት ለመሸፈን የሚሰጡት ማደናገሪያ መሆኑንም ቡድኑ አክሎ ገልጧል። ከዚህ አሁን ከደረሰው ጥቃት አስቀድሞ ግን የማንዴራው ገዢ አሊ ሮባ ለመንግሥቱ የደህንነት ባለሥልጣናት አንድ መረጃ አጋርተው ነበር ይህም በአገሪቱ በስተደቡብ በኩል የአልሻባብ እንቅስቃሴ እያየለ መሄዱንና በቅርብም አንድ ጥቃት ለማካሄድ ማቀዱን የሚገልጽ ነበር። ከሁለት ሳምንታት በፊት በድንበሮቻችን አካባቢ አስከፊ የአማጽያን ጥቃት ሊካሄድ እንደሚችል አሳውቅያለሁ። የፖለቲካ ሥራ ነው በሚል መንግሥት አጣጣለው እንጂ ህዝቡን አዘናግተን አገሪቱንም አደጋ ላይ ከመጣል ለምናገኘው መረጃ ሁሉ ተገቢ ምላሽ ሰጥተን መጨረሻ ላይ ምንም አለማግኘት ይሻላል። የኬንያው የፖሊስ አዛዥ ይህን ያስተባብላሉ። ምንም አይነት የሴኪሪቲ መረጃ አልደረሰንም። አልሸባብ ጥቃት ለማካሄድ ማቀዱንም አልሰማንም ሲሉ፣ ነገር ግን የቅዳሜ ዕለታው ጥቃት ሰለባዎች ቤተሰብ፣ እንዲሁም የተቃዋሚ መሪና የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ የአገሪቱ የደህንነት አሰራር እንዲገመገምና መንግሥትም በየጊዜው የሚሰጠውን መደለያና ሽንገላ እንዲያቆም አስጠንቅቀዋል። ሰዎች ለመገደላቸው መረጃ የለንም። በቦምብ የደበደቡት መጠለያ ጣቢያ ባዶ ሊሆን ይችላል። እነዚያ ሰዎች ወደ መጠለያ ጣቢያው ተመልሰው ከሄዱ የማያስተውሉ ናቸው ማለት ነው። ስለዚህ ለምክትል ፕሬዚዳንቱ መግለጽ የምንወደው የዚህ አይነቱ ቲያትር ጊዜው ያለፈበት መሆኑን ነው። ሁሌ በቴሌቪዥን መስኮት ብቅ እያላችሁ እርምጃ ሊወሰድ ነው፣ ሊደብቁ አይችሉም። አምና ተደበቁ፣ ዘንድሮ ግን እናገኛቸዋለን የሚለው መግለጫችሁ አሰልችቶናል። አልሻባብ ኬንያ ውስጥ ጦር ሰፈር የለውም። ዳሩ ግን የኬንያ ወታደሮች ሶማሊያ ውስጥ እስካሉ ድረስ ኬንያ ላይ የሚያደርሰውን ጥቃት እንደማያቆም አስጠንቅቋል። የሚቀጥለው የመጽሔት ክፍለ ጊዜ ዘገባ ደቡብ ሱዳን ላይ ያተኮረ ነው። ሶስት የደቡብ ሱዳን ባለስልጣናት መንግስትን በመክዳት ተቃዋሚዎቹን መቀላቀላቸውን አስታውቀዋል። በተባበሩት መንግስታት ድርጅት የደቡብ ሱዳን አምባሳደር የነበሩትን ሉሙምባ ስታኒስላስን ጨምሮ ሶስቱ የከዱ ባለስልጣናት አዲስ አበባ ውስጥ በሰጡት መግለጫ አገራቸውን ለማዳን የሚደረገውን ትግል መቀላቀላቸውን ጠቅሰዋል። እስክንድር ፍሬው ተከታዩን ከአዲስ አበባ አስተላልፈዋል። የደቡብ ሱዳንን ግጭት ለመፍታት ሲካሄድ የቆየው የሰላም ድርድር ተጠናክሮ የቀጠለ ቢመስልም የዚያች ሀገር መሪዎች እንደተከፋፈሉ ናቸው። እነሆ አሁንም ከአንዱ ጎራ ወደ ሌላኛው የሚሄዱ ባለስልጣናት አልጠፉም። በተባበሩት መንግስታት ድርጅት የደቡብ ሱዳን አምባሳደር የነበሩት ሉቡም ባስታን ሲላስ፣ የብሔራዊ ፓርላማ አባል ሄንሪ ኤድዋር፣ እንዲሁም በሌክስ ግዛት የደቡብ ሱዳን ነጻ አውጪ ግንባር አዛዥ የነበሩት ማኩዌር ማንጋር ከመንግስት ጋር በቃን ብለዋል። ሶስቱ ባለስልጣናት በአዲስ አበባ በሰጡት መግለጫ በፕሬዚዳንት ሳልቫኪር ማያርዲት የሚመራውን መንግስት በአምባገነንነት ወንጅለዋል። ውይይትን ምክንያታዊነትንና የፖሊሲ መሻሻያዎችን ሁሉ ውይይትን ምክንያታዊነትንና የፖሊሲ ማሻሻያዎችን ሁሉ ይቃወማል ነው ያሉት። የሳልቫኪር መንግስት የመልካም አስተዳደር ጥያቄ ለሚያነሱ ሁሉ የሚሰጠው መልስም ተመሳሳይና እንደ አገር ከተመሰረትን ገና ሁለት ዓመታችን ነው የሚል እንደሆነም ገልጸዋል። በተባበሩት መንግስታት ድርጅት የደቡብ ሱዳን አምባሳደር የነበሩት ሉቡምባ ስታንሲላስ እንዲያውም አገራቸው በውድቀት አፋፍ ላይ መሆኗን ነው ያስረዱት። ሲበቃ ይበቃል። ከዚህም በተጨማሪ የሕዝቡን ሸክምና ስቃይ ለማስቆም የሆነ ነገር ማድረግ አለብህ። ከሁሉም የትግል ጓደኞች ጋር መተባበርም ያስፈልጋል። እያየን ያለነው ወደ መፍረስ እያመራች ያለችን ሀገር ከባዱ ውድቀት እንደሆነ ሁሉም ጓዶቻችን ከድምዳሜ እየደረሱ ነው። እናም አገራቸውን ለማዳን የሚደረገውን ትግል ለማገዝ ተቃዋሚዎቹን ለመቀላቀል መወሰናቸውን ሶስቱ የደቡብ ሱዳን ባለስልጣናት አስታውቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዜናውንና የትንታኔውን መጽሔት አደመጣችሁ። ክቡራትና ክቡራን አድማጮች አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከ31 ደቂቃ ሆኗል። ከአሜሪካ ድምፅ ራዲዮ ጣቢያ በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ወደ ሁለተኛው አጋማሽ ዝግጅቶቻችን በቀጥታ እናልፋለን። ተከታዩ ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ ኢትዮጵያዊው ጉዬ አዶላ በትላንቱ የኒው ዴልሂ ግማሽ ማራቶን የኮርሱን ሬኮርድ በማሻሻል አሸንፏል። አዝመራው በቀለና ውዴ አያሌው ደግሞ በታላቁ የኢትዮጵያ ሩጫ ድል ተቀዳጅተዋል። እንደምን አምሽታችኋል የተከበራችሁ አድማጮች። ከአትሌቲክሱ የእነዚህንና ዓለም አቀፍ የእግር ኳስ ስፖርት ዜናዎችም አሉን። አብረንን ቆይ ጒዬ አዶላ ትላንት ኒውዴልሂ ህንድ ከተማ በተካሄደው ግማሽ ማራቶን ሩጫ ውድድር 59 ደቂቃ ከ06 ሴኮንድ በማስመዝገብ ያሸነፈው የኮርሱን ሬኮርድ በማሻሻል ብቻ ሳይሆን የግሉንም ፈጣን ጊዜ ነው። የዓመቱ ሦስተኛው ፈጣን ጊዜም ተብሎለታል። በሌላው የኢትዮጵያ አትሌት በአጸዱ ጸጋዬ ተይዞ ከቆየው ሬኮርድ ላይ ስድስት ሴኮንዶችን አንስቶለታል። ጒዬ አዶላ ጒዬ በዚህ ውድድር በግማሽ ማራቶን የ2014 የዓለም ሻምፒዮኑን ኬንያዊውን ጄፍሪ ካምወሮርን እና ኢትዮጵያዊውን ሞስነት ገረመውን ቀድሞ በመግባት ነው ለድል የበቃው። የሴቶቹም ውድድር ያበቃው በአስገራሚ አጨራረስ ነው። ባለፈው መጋቢት ወር ኮፐንሃገን ላይ የዓለም ሻምፒዮን የነበረችው ግላዲስ ቸሮኖ ትላንት በሁለተኝነት አጠናቃለች። ፍሎረንስ ኪፕላጋት ናት በአንድ ሰዓት 10 ደቂቃ ከዜሮ አራት ሴኮንድ ቀድማ የገባችው። ወርቅነሽ ደገፋና በላይነሽ ኦልጂራ ሶስተኛና አራተኛ ሆነዋል። ወደ አዲስ አበባ ስንሻገር ትላንት ታላቁ ሩጫ በኢትዮጵያ መካሄዱን እናገኛለን። ተባባሪ አዘጋጀ ገዛሐኝ ጽዮን መስቀል ነው የተከታተለው። አመሰግናለሁ ሰለሞን። ከተለያዩ የህብረተሰብ ክፍሎች ከውጭ ተጋባዦችና አምስት መቶ ዋና የክለብ አትሌቶችን ጨምሮ አርባ ሺህ ተወዳዳሪዎችን ያሳተፈው አስራ አራተኛው ታላቁ ሩጫ በኢትዮጵያ የአስር ኪሎ ሜትር ጎዳና ሩጫ ትናንትና አዲስ አበባ ውስጥ በድምቀት ተከናውኗል። ታላቁ ሩጫ በኢትዮጵያ ከውድድርነቱን በላይ ዓመታዊ የህዝብ መዝናኛ ባህልነቱ እየጎላ መጥቷል። የዘንድሮው የመሮጫ ስፍራ ከዳግማዊ ምኒልክ ሆስፒታል አቅራቢያ ተነስቶ መገናኛ ደርሶ ወደ ቀነኒሳ ጎዳና ይመለስና በአቧሬ ወደ ቀኝ በመታጠፍ አስር ኪሎ ሜትር በመሸፈን ጃን ሜዳ ውስጥ ተጠናቋል። ቀድሞው ከጀመሩት ከአምስት መቶ የክለብ አትሌቶች መካከል ጠንካራ የመሸናነፍ ፉክክር ታይቷል። ሞክሼዎቹ አዝመራው በቀለ እና አዝመራው መንግስቱ ተከታትለው አንደኛና ሁለተኛ ሆነው ሲፈጽሙ በመካከላቸው ያለው የጊዜ ልዩነት ሁለት ሴኮንድ ነበር። አዝመራው በቀለ የፌዴራል ማረሚያ ቤት ስፖርት ክለብ ተወዳዳሪ ሲሆን አዝመራው መንግስቱ የኢትዮጵያ ንግድ ባንክ ክለብ አባል ነው። አዝመራው በቀለ በታላቁ ሩጫ ሲያሸንፍ የዘንድሮው ለሁለተኛ ጊዜው ነው። ውድድራቸውን እንደጨረሱ ያነጋገርኩት አዝመራው በቀለ ማሸነፉን ያወቀው ሊጠናቀቅ ሁለት ኪሎ ሜትር ሲቀረው ነበር። እኔ እግዚአብሔር ካለኝ ከፈቀደልኝ ያው የዓለም ቻምፒዮን ለመሰለፍ ሀሳብ አለ። ዓለም ቻምፒዮን በዚሁም ብቻ ና ቤጂንግ ይችላል፣ እሱም መሰለፍ እግዚአብሔር ከፈቀደልኝ። ወደ ሩጫው ስፖርት ከተቀላቀለ ቅርብ ጊዜ የሆነውና ና በዚህም ውድድር በሶስተኝነት የጨረሰው አዱኛ ታከለ ውድድሩ ምን ያህል ፈታኝ እንደሆነ፣ ወደፊትስ እቅዱንም አስመልክቼ ጠይቄዋለሁ። በጣም ፈታኝና በጣም ከባድ ብነበር ነበር ያው ሆኖም፣ ሶስተኛ ደረጃን አግኝቻለሁ። ያሉት ልጆችም ጠንካሮች ስለሆነ ቦታው ፈታኝ ነው። ልጆቹም እንደዛው ያው እኔ ሶስተኛ ደረጃ ነው ያገኘው። በዛ ደስተኛ ነኝ። ይመስላል ያው ክ ያው አንደኛ የመውጣት ነው እንግዲህ እግዚአብሔር ካለ ሰርቼ የጎደለኝን ቦታዎችን እንግዲህ በስራም ሆነ በአንዳንድ ነገሮች አስተካክል እንግዲህ ወደፊት አንደኛ ለመውጣት እገዳለሁ። በሌላ በኩል ደግሞ በሴቶች ያሸነፈችው የመብራት ኃይል አትሌት ውዴ አያሌው ስትሆን ነጻነት ጉደታና ገበያነሽ አያሌው ሁለተኛና ሶስተኛ ናቸው። በተለይ የአሸናፊዋ ውዴ አያሌው በታላቁ ሩጫ በአሸናፊነት ስትፈጽም የዘንድሮው ለሶስተኛ ጊዜዋ ነው። በውድድሩ ተሳትፈው የሚፈጽሙ ሁሉ አሸናፊዎች ናቸው። የመዳሊያ ሽልማትም ያገኛሉ። ለዋና የክለብ አትሌቶች በሁለቱም ጾታ ማለት ነው። ለእያንዳንዳቸው አሸናፊ ለሚሆኑ አርባ ሺ ብር ሽልማት ሲያገኙ ሁለተኛና ሶስተኛ አስራ አምስት እና ሰባት ሺ ብር ሽልማት ያገኛሉ። ከአራተኛ እስከ አስረኛ ለወጡ ደግሞ ከሶስት ሺ አምስት መቶ እስከ አምስት መቶ ብር ይደርሳቸዋል ማለት ነው። ይኸው ነው። ሰለሞን ገዛኝ፣ ጽዮን መስቀልን ከአዲስ አበባ አመሰግናለሁ። ወደ እግር ኳስ ስፖርት ዜና እናልፋለን። የአውሮፓ ታላላቅ ሊጎች በሳምንቱ መጨረሻ የዐሥራ ሁለተኛ ሳምንት ጨዋታቸው ላይ ደርሰዋል። በእንግሊዝ ፕሪምየር ሊግ የሳምንቱ ተጠባቂ ጨዋታ በዋነኛ ተቀናቃኞቹ በአርሰናልና ማንቸስተር ዩናይትድ መካከል የሚካሄደው ነበር። እንደ ተጠበቀውም ከደጋፊዎቹ ውጭ ያለውን የእግር ኳስ አፍቃሪ ያዝናናና የመሸናነፍ ፉክክራቸው የተደነቀ ነበር። በልጦ የተጫወተ ሁሉ ያሸንፋል ማለት ትክክል አለመሆኑ አርሰናል በሜዳው በማንቸስተር ዩናይትድ ሁለት ለአንድ የተሸነፈበት አጋጣሚ ለአብነት የሚጠቀስ ነው። አርሰናል በሁለቱም የጨዋታ ክፍለ ጊዜ በኳስ ቅብብልና ወደ ጎል በመድረስ በልጦ ቢንቀሳቀስም ኳስ ከመረብ የማገናኘቱ ነገር ግን አልሆንለት ብሎ አምሽቷል። ይባስ ብሎ ተከላካዩ ኬሪን ጊብስ ኳስ አወጣለሁ ብሎ ስለተጨረፈች በራሱ ጎል ላይ አግብቷል። በመልሶ ማጥቃት ያጫዋት ታክቲክ የዘለቀው ማንቸስተር ዩናይትድ በ85ኛው ደቂቃ ዲ ማሪያና ሩኒ በጥሩ ቅብብል አልፈው ሁለተኛዋን ሩኒ አስቆጥሮ ሁለት ለባዶ እየመሩ ባለበት የጨዋታ ሂደት ተቀይሮ የገባው ኦሊቨር ጂሩ አርሰናልን በባዶ ከመሸነፍ የዳነበትን ጎል አስመዝግቧል። በሌላ ጨዋታ መሪው ቼልሲ ዌስት ብሮምዊችን ሁለት ለባዶ አሸንፎ የወጣው ብዙም ሳይቸገር ነው። ሦስት ጨዋታዎች በሁለት ለአንድ ውጤት ተጠናቀዋል። ሌሎች ግጥሚያዎችም ተካሂደዋል። የደረጃ ሰንጠረዡን ቼልሲ በ32 ሳውስሃምፕተን አንድ ቀሪ ጨዋታ እያለው በ25 ሁለተኛ ማንቸስተር ሲቲ በ24 ሦስተኛ ላይ ሆነው ከ1 እስከ 3 ያለውን ስፍራ አስጠብቀዋል። በስፔን ላሊጋ ኃያላኖቹ ሪያል ማድሪድ እና ባርሴሎና በተጋጣሚዎቻቸው ላይ የጎል ዶፍ አውርደው ነው ያሸነፉት። ሪያል ማድሪድ አዲስ ገቢውን ኤሊባርን አራት ለባዶ ሸኝቷል። ከአራቱ ሁለቱን ክሪስቲያኖ ሮናልዶ አስቆጥሮ የኮከብ ግባግቢነቱን በሀያ አሳድጓል። የቀሩትን ሁለት ሮድሪጌዝና ቤንዚማ አግብተዋል። ባርሴሎና ሲቪያን አምስት ለአንድ ሲቀጣ ከአምስቱ ሦስቱን ያስመዘገበው ታምረኛው ሊዮኔል ሜሲ ነው። ሊዮኔል ሜሲ የስፔን ላሊጋ የምንጊዜም ጎል አስቆጣሪነት ሬኮርዱን ከ251 ወደ 253 በማሳደግ ሰብሯል። የ27 ዓመቱ ሜሲ ከአሁን በኋላ ቆይተው የሚያስመዘግበው የጎል ብዛትስ ምን ያህል ይሆን? ወደፊት የምናየው ይሆናል። ሌሎችም ግጥሚያዎች ተካሂደዋል። የደረጃ ሰንጠረዡን ሪያል ማድሪድና ባርሴሎና በ30ና በ28 አንደኛና ሁለተኛ ናቸው። ሦስተኛ አትሌቲኮ ማድሪድ ነው። በጀርመኑ ቡንደስሊጋ ባየርን ሚዩኒክ፣ በጣሊያኑ ሴሪአ ጁቬንቱስ ደረጃውን ይመራሉ። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅቴ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም። ደህና ቆዩን። ተከታዩ አፍሪካ ነክ ርዕሶች ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባለፈው ሐሙስ፣ በሚሊዮኖች የሚቆጠሩ የመኖሪያ ፈቃድ የሌላቸው የውጭ ሀገር ተወላጆችን ሕይወት ሊለውጥ የሚችል የሀገሪቱን የኢሚግሬሽን ፖሊሲ የሚቀይር ውሳኔ እንደሚወስዱ ማስታወቃቸው ይታወሳል። ይህ ፖሊሲ የሚመለከተው ከ11 ሚሊዮን በላይ ከሚሆኑት ህጋዊ የመኖሪያ ፈቃድ የሌላቸው መጤዎች ውስጥ አምስት ሚሊዮኖቹን ነው። ውሳኔው በአብዛኛው የሚመለከተው ከላቲን አሜሪካ የመጡትን። ይሁን እንጂ ብዙ ኢትዮጵያውያንና የሌሎችም የአፍሪካ ሀገሮች ሰዎች ተመሳሳይ ችግር እንዳለባቸው እሙን ነው። ስለዚህም ስለ አጠቃላይ ይዘቱ እንዲያብራሩ የኢሚግሬሽን ህግ ባለሙያ የሆኑትን አቶ ተመስገን ተካን ጋብዘናል። አቶ ተመስገን የዓለም አቀፍ የንግድ ህግና የኢሚግሬሽን ህግ ባለሙያ ናቸው። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሃዬ ነች ያነጋገረቻቸው። ውሳኔው የሚመለከተው የትኞቹን መጤዎች እንደሆነ አቶ ተመስገን በማብራራት ይጀምራሉ። ከጥቂት ቀናት በፊት ፕሬዚደንት ኦባማ በፕሬዚደንታዊ ትዕዛዝ ያወጡት መመሪያ እዚህ ሀገር ቢያንስ አምስት ዓመት ለኖሩና የአሜሪካ ዜግነት ወይም ደግሞ ቋሚ መኖሪያ ያላቸው ልጆች ያሏቸው ሰነድ የሌላቸውን ስደተኞች የሚመለከት ነው። የሚሰጠውም ጥቅም ከዚህ በፊት እነዚህ ስደተኞች በመሰረቱ ወደዚህ ሀገር መጥተው ኑሮ መስርተው ልጆች ወልደው እየሰሩ ነው የሚኖሩት ልጆቻቸው እዚህ ስለተወለዱ በሌላ መንገድ ዜጎች ናቸው፣ ወይም ሱሪያ ፍቃድ አላቸው። እነሱ ግን የሚኖሩት በፍርሃት ነው። ዛሬ ነገ ከዚህ ሀገር እንወጣለን እያሉ በፍርሃት የሚኖሩበት ሁኔታ ነው ያለው። ይህንን ችግር ለመፍታት የወጣ መመሪያ ነው። ግን በባህሪው ጊዜያዊ የሆነ ህግ ነው የሚሆነው። ምክንያቱም ለነዚህ ተወላጆች የሚሰጠው ጥቅም የመስራት ታክስ ሊከፍሉ ይችላሉ። ነገር ግን ወደ ዜግነት የሚያመራ አይደለም። የሚሰጠው ጥቅም ጊዜያዊ ነው። ወደዛ ከመሄዳችን በፊት እነዚህ ሰዎች እዚህ ልጆች ያሏቸው ልጆቹ ወይም የመኖሪያ ፈቃድ ያላቸው ወይም ደግሞ ዜጋ የሆኑ ልጆች ያሏቸው ነው የሚለው እና ልጆች ባይኖሯቸውስ? ልጆች ከሌላቸው የሚመለከታቸው አይሆንም። ለዚህ ነው አስራ አንድ ሚሊዮን አካባቢ ሰነድ የሌላቸው ስደተኞች እያሉ ወደ አምስት ሚሊዮን ለሚጠጉ ብቻ ጥቅም የሚሰጠው። ለዚህ ነው እንግዲህ እነዚህ ሰዎች ልጆቻቸውን እያሳደጉ የሚኖሩ እየሰሩ የሚኖሩ ናቸው ተብሏል። እና የማይሰሩ ከሆኑስ የስራ እድል ያልነበራቸው ሳይሰሩ ዝም ብለው የቆዩ ከሆኑስ አንደኛው አላማው የዚህ ህግ በግልጽ እየሰሩ ለመንግስት ግብር የሚከፍሉበትም መንግስት በዚህ በኩል የሚያጣውም ጥቅም ስላለ ግብር እንዲከፍሉ ለማድረግ ነው። ከዚህ በፊት እየሰሩ ከነበረ ውስጥ ለውስጥ በሚደረግ ክፍያ ነው እንጂ ገቢያቸው የተመሰረተው በግልጽ አይደለም የሚከፈላቸው። እና የማይሰሩም ቢሆን ይመለከታቸዋል። የህጉ የሚሰሩትን ብቻ አይልም። ቢያንስ አምስት አመት መኖራቸውና ህጋዊ መኖሪያ ፍቃድ ወይም ዜግነት ያለው ልጅ ካላቸው የሚለው ነው ዋናው መለኪያው። እንግዲህ ይህንን እድል ካገኙ ለምን ጊዜ ያህል እንዲቆዩ ነው የሚፈቀድላቸው? አሁን የሚለው ህጉ ለሶስት አመታት ነው የሚለው። ከዛ በኋላም የሚቀጥል ይሆናል ይህ ህግ ይሄ መመሪያ ሊታደስ የሚችል ሊቀጥል የሚችል ነገር ነው። ግን አሁን ህጉ የሚለው ለሶስት አመት ነው። ሲላ ያው መገንዘብ የሚያስፈልገው ብዙ ሌሎች ህጎች እንዳየ ነው። አንድ ይህ እነዚህ ሰዎች ህጋውያን ናቸው ከተባሉ በኋላ ተመልሰው ከሀገር መውጣት አለባችሁ ለማለት በጣም ከባድ የፖለቲካ ውሳኔ ነው የሚሆነው። ስለዚህ የኛው ጊዜያዊ ቢመስልም ግን አንድ ወደ ተሻለ የመኖሪያ ፈቃድ ለማግኘት አንድ ሂደት ነው ብሎ መውሰድ ይቻላል። ይህ ጉዳይ እንግዲህ በአብዛኛው የሚመለከተው የላቲን አሜሪካ አገሮች ተወላጆችን ነው። ግን ሌሎችም አሉ። ኢትዮጵያውያንም ሌሎች የአፍሪካ ሀገር ተወላጆችም ይኖራሉና እነሱን እንዴት ነው የሚመለከታቸው ይሄ እድል? ትክክል ነው። አብዛኞቹ ከላቲን አሜሪካ የመጡ ስደተኞች ሊሆን ይችላሉ። ነገር ግን በእርግጠኝነት በተመሳሳይ ሁኔታ የሚገኙ ቁጥራቸው ይነስ ይብዛ አፍሪካውያን አሉ። እዚህ ለአድማጮቻችን ማለት ምናልባት ግልጽ እንዲሆን አንድ የታወቀ ሰው ጄምስ ማካዋ የሚባል ዚምባብያዊ፣ አሁን የአፍሪካ ቻናል ኃላፊ ሆነው የሚሰራ ተማሪ ሆኖ መጥቶ እዚህ ለአስራ ዓመታት ያህል ካለወረቀት ከኖረ በኋላ እንደገና ሕይወቱ ሊያንሰራራና ወደዚህ ደረጃ ሊደርስ የቻለው ፕሬዚደንት ሬገን ለስደተኞች በሰጡት ምህረት ነው። ስለዚህ የዚህን የሚስተር ጄምስ ማካዋን ታሪክ ስናይ በተመሳሳይ ሁኔታ ብዙ አፍሪካውያን በዚህ ሁኔታ ውስጥ የሚገኙ እንዳሉ እሙን ነው። ስለዚህ አፍሪካውያን ስደተኞችንም ይመለከታል። ብዙ አፍሪካውያንም ልጆች እዚህ መጥተው ወልደው ለብዙ አመታት የኖሩ አፍሪካውያንም እንዳሉ የሚታወቅ ነው። ይሄ እንግዲህ ትልቁ ችግር በፕሬዚዳንታዊ ትእዛዝ ስለሆነ ያደረጉት ፕሬዚደንት ኦባማ አንድ ይሄን የሚቃወም ሪፐብሊካዊ ፕሬዚደንት ቢመጣ ሊያፈርሰው ነው ማለት ነው እና እዚህ ላይ እንዴት ነው የሚያዩት? ብርግጥ ነው አሁን አንዳንድ ተቺዎች የሚሉት የመመሪያ ከወጣ በኋላ እነዚህ ስደተኞች ማንነታቸውን በግልጽ ለመንግስት አድራሻቸውን ሁሉ ግልጽ ለማድረግ አንድ ፍርሃት ይኖራቸዋል ይኸውም ሌላ ፕሬዚደንት ሲመጣ በተለይ ከተቃዋሚው ፓርቲ ከሪፐብሊካን ፓርቲ ፕሬዚደንት ቢመረጥ እንደገና ሕጋውያን አይደላችሁም እንባላለን የሚል ፍርሃት ይኖራቸዋል የሚል አለ። ግን መገንዘብ ያለብን በዚህ ሀገር ታሪክ ሌሎችም ተመሳሳይ ነገሮች ለምሳሌ ለድሆች የጤና አገልግሎት የሚሰጥ ህግ ከዚህ ከሀምሳ አመት በፊት ወጥቶ ነበረ። ብዙ ተቀባይነት አልነበረውም። ግን አንዴ ወጥቶ ለህዝቡ መብት ካስገኘ በኋላ ይሄ መብት አሁን አንሰጣችሁም የሚል አሁን በምንነጋገርበት ጉዳይ ደግሞ እናንተ ከአሁን በኋላ ህጋዊ አይደላችሁም፣ እንደውም ከሀገር እናባራችኋለን የሚለው ውሳኔ አሁን እንደሚታየው ቀላል አይሆንም። ፖለቲካዊ ሲሳራ የሚያመጣ ነው። ለዛ ፕሬዚደንት የሚሆነው የሚል አመለካከት ነው ያለው። ያ መብት አለው ያ ፕሬዚደንት የመሻር መብት አለው ግን ሊሆን አይችልም የሚል አመለካከት ነው ብዙዎች ተቾች ያላቸው አመለካከት። ለመሆኑ ፕሬዚደንት ኦባማ በፕሬዚዳንታዊ ውሳኔ ለመወሰን ያስገደዳቸው ምክንያት ምንድን ነው? ባለፉት ስምንት ዓመታት በተከታታይ ኮንግረሱ የአሜሪካን መንግስት የህግ አውጭ አካል የኢሚግሬሽን ህግ እንዲያወጣ ብዙ ውይይቶች ተደርገዋል። ግን ባለመስማማት ምክንያት በሁለቱም ፓርቲዎች አለመስማማት ምክንያት ሊፈጸም አልቻለም። ስለዚህ ፕሬዚደንት ኦባማ ከዚህ በፊት ሲመረጡ የኢሚግሬሽን ጉዳይን በሚመለከት አዲስ ሕግ አወጣለሁ ብለው ቃል ገብተው ስለነበረ በተወሰነ መልኩ ባለኝ ስልጣን የማስፈጸም ስልጣን በተወሰነ መልኩ ይህንን ችግር ለመቅረፍ የሚያስችል ሕግ አወጣለሁ ብለው ነው ይሄን ያወጡ። ስለዚህ የሚመነጨው ኮንግረሱ ሰፋ ያለ ይህንን ጉዳይ የሚፈታ ሕግ ማውጣት ባለመቻሉ ነው። ሪፑብሊካውያን ለምንድን ነው የሚቃወሙት ይህን ጉዳይ? ሪፐብሊካንስ የሚሉት ይሄ ጉዳይ መጀመሪያ የአሜሪካን ችግር ድንበር ላይ ያለው ችግር ነው። በህገወጥ መንገድ ብዙ ስደተኞች ይገባሉ። ስለዚህ መጀመሪያ መፍታት ያለብን ይሄንን ነው። ለአሜሪካን ህዝብ ዋናው ጥቅሙ የኢሚግሬሽን ከህግ ውጭ የሚመጡ ስደተኞችን እንዲቆሙ ማድረግ ነው። ይህን ከማድረጋችን በፊት እዚህ አገር ውስጥ ወረቀት የሌላቸውን ወይ ሰነድ የሌላቸውን ስደተኞች መብት መስጠት አንችልም ነው። አንደኛ ተቃውማቸው። ሁለተኛ ደግሞ ህጋዊ አይደለም የሚል ይሄ የኮንግረስ ስልጣን ነው እንጂ አንድ ፕሬዚደንት በራሱ መመሪያ ሊያወጣው የሚችል አይደለም፣ ህገ መንግስታዊ አይደለም የሚል ነው ተቃውሞ። እንግዲህ እርስዎ እንግዲህ የህግ ባለሙያ እንደመሆኑ መጠን የዩናይትድ ስቴትስ ህገ መንግስት ይሄን ጉዳይ እንዴት ነው ያሰፈረው? ህገ መንግስቱ የሚለው ለፕሬዚደንቱ የህግ የማስፈጸም ስልጣን አንቀጽ ሶስት ላይ ህግ የማስፈጸም ስልጣን ሰጥቷቸዋል። እንግዲህ፣ በታሪክ በተለይ ባለፉት መቶ ዓመታት ስናይ ያለፉት ፕሬዚደንቶች ህግ ለማስፈጸም ብዙ ፕሬዚደንታዊ ትዕዛዞች ያወጣሉ። ፕሬዚደንት ኦባማ እያሉት ያሉትም እኔ እንደ ህግ አስፈጻሚው አካል ባለስልጣን ህግ ጥሰው እዚህ ሀገር ገብተው የሚኖሩትን ስደተኞች ከሀገር እናስወጣችሁም ማለት ይችላለሁኝ ይላሉ። ማለት ይህም የመክሰል ስናይ ለመክሰል ወይ ደግሞ ፕሮሴክተሪያን ዲስክሬሽን የሚሉት ሀሳብ ነው። ስለዚህ ከዚህ በፊትም ቀዳማዊው ጆርጅ ቡሽ በአስራ ዘጠኝ ዘጠና አንድ ነጥብ ሁለት ሚሊዮን ስደተኞች ምሕረት እንዲያገኙ በፕሬዚደንታዊ ትዕዛዝ ይቅርታ አድርገዋል። ስለዚህ ህጋዊ ነው የሚል የህግ ባለሙያዎች በአብዛኛው ውስጥ ያላቸው አመለካከት የእኔም ጭምር ህጋዊ ነው፣ ህገ መንግስታዊ ነው የሚል ነው። ስለዚህ በአብዛኛው መመለከተው ተቃውሞ ህጋዊ አይደለም የሚለው የሚነሳው በአብዛኛው ከፖለቲካው ይመስለኛል። ይሄ የተለመደና የቆየ ተቀባይነት ያገኘ ጉዳይ ስለሆነ ማለት ነው። ይሄ የፕሬዚደንታዊ ትእዛዝ የማውጣቱ ጉዳይ ህገ መንግስቱ ላይ ካለ ህገ መንግስቱ እንደዚህ በዚህ መልክ የሰፈረ ከሆነ ሪፑብሊካውያን እንከሳለን የሚሉት ይቀጥሉበት ይሆን? ብዙ የፕሬዚደንታዊ ትእዛዞች ይወጣሉ። በጦርነቱም ራሱ የማድረግ ፕሬዚደንታዊ ትእዛዞች ሁሉ ተያውቃሉ፣ ኮንግረስ ሳይወስን ማለት ነው። እዚህ ላይ የተንጸባረቀ ያለው በእርግጥ ህግ ተጥቅሶ ሳይሆን ይህን ህግ ባለመቀበላቸው ምክንያት ምክንያት መፈለግ ነው የሚሆነው እና ፕሬዚደንቱን ለመክሰስ የሚያስችል ህገ መንግስታዊ የሆነ ምክንያት ሊኖራቸው አይችልም፣ እኔ እንደሚመስለኝ። እሺ። እንግዲህ አቶ ተመስገን ተካ ለሰጡኝ ማብራሪያ በጣም አመሰግናለሁ። እሺ፣ አመሰግናለሁ። ዝግጅታችን ይቀጥላል። ተከታዩ ደግሞ የጤና ፕሮግራም ነው። አዘጋጅና አቅራቢ ሰሎሞን አባተ። የአሜሪካ ድምፅ ራዲዮ ጣቢያ ባለፈው ሳምንት አንድ በኢቦላ ላይ ያተኮረ የአዳራሽና የማኅበራዊ መገናኛዎች ቀጥታ ውይይት አድርጎ ነበር። በዚህ ስትሬት ቶክ አፍሪካ በሚባል መደበኛ ዝግጅት የተስተናገደው ስለ አፍሪካ ቀጥተኛ ንግግር ወይም ውይይት ለማለት ነው የፕሮግራሙ ርዕስ። ለዘጠና ደቂቃዎች የዘለቀ ውይይት የአሜሪካ ድምፅ የኢቦላን ወረርሽኝ ለመዋጋት የያዘው ጥረት አካል ነው። በውይይቱ ላይ የተገኙት በዩናይትድ ስቴትስ የሴራሊዮን አምባሳደር ቦካሪ ስቲቨንስ፣ በዓለም ባንክ የቀድሞ ከፍተኛ የጤና ባለሙያ የነበሩትና የኢቦላ ኤክስፐርት እንዲሁም ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ በተካሄደ ጥናት ኢቦላ ቫይረስን ለመጀመሪያ ጊዜ ያገኘው ቡድን አባል ዶክተር ማሎንጋ ሚያቱ ዲላ ተገኝተው ማብራሪያዎችን ሰጥተዋል። ከተሳታፊዎቹና ከተናጋሪዎቹ መካከል የቤተሰብ ጤና ሐኪም የሆኑት ላይቤሪያ ውስጥ ለኢቦላ ህሙማን እርዳታ እያደረጉ ሳሉ በኢቦላ ተይዘው በዩናይትድ ስቴትሷ ኦማሃ ግዛት የኔብራስካ ሆስፒታል ህክምናና እንክብካቤ ተከታትለው የዳኑት ዶክተር ሪክ ሳክራ እንዲሁም እዚያው ላይቤሪያ ውስጥ በኢቦላ ተይዞ ወደ አሜሪካ ከተመለሰ በኋላ ኔብራስካ ሆስፒታል ውስጥ ታክሞ የዳነው የኤንቢሲ ዜና አውታር ፎቶ ጋዜጠኛ አሾካ ሙክፖ በቪኦኤው የውይይት መድረክ ላይ ተገኝተዋል። ውይይቱን የመራው የስትሬት ቶክ አፍሪካ አዘጋጅና አስተናጋጅ ሻካሳሊ እንግዶቹ ለምን እንደተገኙ በመግቢያው ላይ ተናግሯል። ምክንያቱም ኢቦላን ለመዋጋት እውቀትና መረጃ እጅግ ብርቱ መሣሪያ በመሆኑ ስለሚያምኑ ነው። የመድረኩ ስያሜ ይኸው ነበር፣ ኢቦላ እውቀት ህይወት ነው። ተሳታፊዎችን ለዚህ የስትሬትቶክ አፍሪካ የኢቦላ ውይይት መድረክ የጋበዙት የአሜሪካ ድምፅ ዳይሬክተር ዴቪድ ኤንሶር ኢቦላ ቪኦኤን በእጅጉ እንደሚያሳስበውና በፍርሚያው ውስጥም በንቃት እየተሳተፈ እንደሚገኝ እና በዚሁ እንደሚቀጥልም ተናግረዋል። ማለኤ ሚና አንድ ሁለት ቃላት ልበል። ጊኒ ውስጥ የኢቦላ ወረርሽኝ መከሰቱ ከታወቀበት ካለፈው መጋቢት አጋማሽ አንስቶ ባለው ጊዜ ቪኦኤ እየዘገበ ይገኛል። እናም አስፈላጊ ሆኖ እስከተገኘ ድረስ ሌሎች ዋና ዋና የሚባሉ መገናኛ ብዙሃን እንኳን ወደ ሌሎች ርዕሰ ጉዳዮች ፊታቸውን ቢያዞሩ፣ እኛ መዘገባችንን እንቀጥላለን። ቪኦኤ ባለፉት ዘጠኝ ወራት በዚህ ጥረት ውስጥ በቅርብ እየተሳተፈ መሆኑን ኤንሶር ተናግረዋል። ቪኦኤ ባለፉት ጊዜያት ውስጥ በዘጠኝ ወራት ማለት ነው፣ በሺሆች የሚቆጠሩ ታሪኮችና በመቶዎች በአስሮች የሚቆጠሩ የተለያዩ ፕሮግራሞችን እንዳቀረበ እንዳስተናገደ ነው ሚስተር ኤንሶር የተናገሩት። ዳይሬክተሩ አክለውም ድርጅታቸው የቪኦኤን መሠረታዊ መረጃ ለሕዝብ ለመስጠት የሚያስችል ልዩ ዌብሳይት መክፈቱን አስታውቀዋል። ይህ www ኢቦላ ዶት ቪኦኤ ኒውስ ዶት ኮም የሚባል እደግመዋለሁ፣ www ኢቦላ ዶት ቪኦኤ ኒውስ ዶት ኮም የሚባል ዌብሳይት ስለ በሽታው ከሚሰጠው መረጃ በተጨማሪ ከአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ እንዲሁም ከዓለም የጤና ድርጅት ደብልዩ ኤችኦ ዌብሳይቶች ጋርም ያገናኛል። ከዚህ በተጨማሪም ቪኦኤ ላይቤሪያ ዋና ከተማ ሞንሮቪያና ሴራሊዮን ዋና ከተማ ፍሪታውን ላይ የሚሰራጩ የኤፍኤም ፕሮግራሞችን መጀመሩን አስታውሰዋል። ሚስተር ኤንሶር And very soon, VOA will launch a new 24-7 programming stream on FM stations በቅርቡ በእነኚህ ሀገሮች የኤፍኤም ፕሮግራሞችን እናሰራጫለን። የሴራሊዮን የላይቤሪያና የጊኒ ሕክምና ባለሙያዎች ያሳዩትን እጅግ የገነነ ፍርሃት ያዘሉ ቁጥራቸው የበዙ ታሪኮችን ለማሰማት እድል አግኝተናል። ይህ አሳዛኝ ሁኔታ ታዲያ በአንድ መልኩ የሰብአዊነትን በጎ ገጽታም የማሳየት አጋጣሚ ፈጥሯል። ቪኦኤ በተጨማሪም የህዝብ ማስታወቂያዎችንና መልእክቶችን በየዕለቱ እያስተላለፈ መሆኑን ከመልእክት አስተላላፊዎቹ መካከልም ፕሬዚደንት ባራክ ኦባማ፣ የቀድሞ ፕሬዚደንት ጂሚ ካርተር እና የላይቤሪያው ፕሬዚደንት ኤለን ጆንሰን ሰርሊፍ እንደሚገኙበት አመልክተዋል። ዝግጅቶቹ ሌሎችንም መልእክት አስተላላፊዎችን አክለው በቪኦኤ የአፍሪካ መምሪያ በመንግስታቱ ድርጅት የሕፃናት ፈንድ ዩኒሴፍ እንዲሁም በሲዲሲ የሚዘጋጁ መሆናቸውን ኤንሶር ጠቁመዋል። የኢቦላ ጉዳይ ከውድድር ወይም ፉክክር መንፈስ በላይ ነው ያሉት ዴቪድ ኤንሶር ወረርሽኙን ለመዋጋት በጤናማ ውድድር ላይ ከሚገኘው ከቢቢሲ ጋር መረጃዎችን በጋራ ለማስተላለፍ፣ ለመካፈል መስማማታቸውን ገልጸዋል። ከብሪታንያው ብሮድካስቲንግ ኮርፖሬሽን ቢቢሲ ጋር በተለምዶ የውድድር መንፈስ የሚጸባረቅበት የስራ ባህሪ ወይም ግንኙነት ቢኖረንም ይህ የከፋ ወረርሽኝ ግን የሚፎካከሩበት አይደለምና ከቢቢሲ አጋሮቼ ጋር በመነጋገር አንዳችን የሌላችንን ዘገባ በመጋራት ወይም በመለዋወጥ አስፈላጊውን መረጃ በስፋት ለማቅረብ የሚያስችል ሁለታችንንም የስራ ፍሬያችንን ይበልጥ የሚያጉለብት አቅጣጫ ተከትለናል። የቪኦኤው ዳይሬክተር አክለውም ጉዳት ደርሶባቸው ካዘኑት ጋር አብረን ሐዘን እንቀመጣለን ብለዋል። በመጨረሻም ወዳጅ ዘመዶቻቸውን በኢቦላ ሳቢያ ያጡ ሁሉ በአሜሪካ ድምፅ ስም ያደረብንን ሐዘን ለመግለጽ ወዳለሁ። በመድረኩ ላይ የተገኙት በዩናይትድ ስቴትስ የሴራሊዮን አምባሳደር ቦካሪ ስቲቨንስ ሀገራቸው ውስጥ ያለው ሁኔታ የሚያስቆዝምና የሚያስተክዝ መሆኑን ተናግረዋል። በስፍራው ያለው ስሜት በእጅጉ አሳዛኝ፣ ነገር ግን ቁርጠኝነት የተሞላበት ነው። ሴራሊዮን ኢቦላን ስትዋጋ ከገጠሟት ፈተናዎች መካከል የቆዩ ልማዶችና ማኅበራዊ ግንኙነቶች ዋነኞቹ እንደሆነም ጠቁመዋል። ኢቦላን ለማሸነፍ ከቆዩ ልማዳዊ አሠራሮችና መዋቅሮች ራሳችንን ማላቀቅ አለብን። ሰው የሚሰጠውን ትምህርት የሚቀበልበት ሁኔታና ተግባሩ እንደየአካባቢውና ጊዜው ከፍና ዝቅ እንደሚል ሚስተር ቦካሪ ተናግረው አብዛኛው ሁኔታ ግን አበረታች መሆኑን ገልጸዋል። ኢቦላ የተቀሰቀሰባቸው አካባቢዎች ሰዎች በበሽታው የመውያዝ እድላቸው በመቀነስ ላይ ነው። በአንዳንድ ስፍራዎች ይሰራል፣ በሌሎች ደግሞ አይሰራም። በፕሮግራሙ ላይ የተሳተፉትን የሌሎች ተጋባዦች፣ የኢንተርኔት ተከታታዮችና የአዳራሽ ታዳሚዎች አስተያየቶችን ይዤ በሌላ ዝግጅት እመለሳለሁ። ለዛሬ ጤና ይስጥልኝ። እናመሰግናለን ስለ ጤናው ፕሮግራም ሶሎሞን። አሁን አድማጮች፣ ባሉን ጥቂት ደቂቃዎች የእናንተን አስተያየት እናሰማ። ቪኦኤዎች ደህና ናቸው ወይ? ስለ ስልሳ ስምንቱ የመንግስት ባለስልጣናት ርሸና እና ግድያን በተመለከተ ያቀረባችሁት ፕሮግራም በጣም ደስ የሚያሰኝ ነው። እባካችሁን የሁሉንም የስልሳ ስምንቱን ስም ዝርዝራቸውን ታቀርቡልን መልካም ነው። እንዳው ለዛለ ተሰውት ቤተሰቦች ማህበር የማቀርበው መልእክት ቢኖር መንግስቱ ሀይለማርያም በምን አይነት መልኩ ለፍርድ መቅረብ እንደምችል ቢያስቡበት። እነ ኮሎኔል ዘለቀ በየነ ሁሉ በኡጋንዳ መኖራቸውንና እና ሌሎችም እዚህ የአሜሪካን ሀገር ያሉ የደርግ ባለስልጣናት እጃቸው ያለበት ያሉ ስለሆነ ለፍርድ እንዲቀርቡ። እንግዲህ ይሄው ነው። ደና ሁኑ። ላመሰግን ወዳለው አቶ ንጉሴ ስላቀረበው ስለ ኢትዮጵያ ያለፉት አርባ ዓመት በተለይ ደርግ እንዴት አድርጎ ኢትዮጵያውያንን ያለ ፍርድ እንደረሸነ በጣም የሚያሳዝን ነው እና ዛሬ አይመንበት እንጂ መንግስቱ ሀይለ ማርያም እንደ ፍልፈል ተደብቆ የሚኖረው በዚህ ኃጢአቱ ነው እያስባለሁ ነገር ግን ከዛ የተማሩ ኢትዮጵያውያን አልመጡም ወያኔዎችም ግፍ እየፈጸሙ ነው ምንም አልተማሩም ወያኔዎች ደርግን ያወግዛሉ ግን ደርግ እንደፈጸመው ደርግ እየፎከረ እያቅራራ ይገላል። እነሱ ደግሞ ገለው አብሮ ያለቅሳሉ እና የሁሉ ግፍ በኢትዮጵያ ውስጥ የሚደረገው ካለፈው ባለመማር ነው። በተለይ እነዚህ ወያኔዎቹ ደርግና ኃይለ ስላሴን ጠልተው በርሃ ገብተው እስከዛ ድረስ ታሪክን፣ ህብረተሰብን፣ አገርን እያጠፉ ነው። የባህር በር ሰጥተዋል። የማይመለስ መሬት ለሱዳን ሰጥተዋል። በኢትዮጵያዊነት ሳይሆን በቋንቋ አይዲ እንዲይዝ አድርገዋል። የነ ግራዚያኒ ሀውልት የተቃወሙት ተደብድበዋል። የና ውን ጴጥሮስ ሀውልት ተነስተዋል እና ዛሬ በተለይ የሬዲዮ ፕሮግራማችሁ በጣም በጣም በጣም በጣም እጅግ አስተማሪ ነበር። ጥሩ ስትሰሩ ጥሩ ነው ማለቱ በጣም አስፈላጊ ነው ብዬ አምናለሁ። አስተያየቴን ካስተላለፍች እንዳትቆርጡት Thank you. አስተያየት የላካችሁልንን አድማጮቻችን እናመሰግናለን። ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በስቱዲዮ ፕሮግራማችንን የመራልን ንጉሱ ታምሬ ነው። ቴክኒሻኑ አልሳንቶስ ተረኛው። እንደዚሁም በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎች ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጂት ታየንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ በኛ በኩል ሰላም በደናደር